ስለ ሺ የሳውዲ አረቢያው ንጉስ ሳልማን ልጃቸው መሐመድ ቢን ሳልማንን በአልጋ ወራሽነት ሰይመዋል። አልጋ ወራሹ ከዚህ በተጨማሪም የምክትል ጠቅላይ ሚኒስትርነትና የመከላከያ እንዲሁም የነዳጅ ሚኒስትርነትንም ስልጣን ይዘዋል። ይህ አዲሱ ሹመት በሀገሪቱ የሚያመጣው ለውጥ አለ ወይ? እውነት ነው ሸዋዬ። አሁን ሚዲያዎች እንደሚሉትም እንደሚታየውም ከአልጋ ወራሹ የቀደምት ያለፉት ሁለት ዓመት እንቅስቃሴም እንደሚታየው ትልቅ ለውጥ ያመጣል ተብሎ ነው የሚታሰበው። በመጀመሪያ ደረጃ የንጉሳዊ ቤተሰቡ የጉዞ ሂደት ከአልሳውድ ከሚባለው ከታላቁ የሳውዲ አረቢያ መስራች አባት የንጉስ ሰልማን አባት ቤተሰብ ወጥቶ ወደ ንጉስ ሰልማን ቤተሰብ ቀጥታ የወረደበት ሁኔታ ነው የሚታየው። ከዚህ በኋላ ንጉስ የሚሆነው የሰላሳ አንድ ዓመቱ ኤምቢኤስ ይሉታል። መሐመድ ቢን ሰልማን በሚል አብሪቬሽን ነው ኤምቢኤስ በሚል የሚጠሩት። ቀጥታ ወደ እሱ ነው የሚሄደው። እሱ ደግሞ አሁን እንዳልሽው ብዙ ስልጣኖችን ነው ጠቅልሎ ያለው። የመከላከያ ሚኒስትር ነው፣ የጠቅላይ ሚኒስትር ነው፣ የኢኮኖሚ ሚኒስትር ነው። እንደገና ራዕይ ሀያ ሰላሳ የሚባለው ዋናው ማስተር ማይንድ እሱ ነው ነው የሚባለው ዋናው አንቀሳቃሽ እሳቸው ናቸው ማለት ነው። ይሄ ሁሉ ሁሉም ነገሮች በሱ ዙሪያ ነው የሚጠቃለሉት። ሁለተኛ ደግሞ ሰላሳ አንድ ዓመቱ ነው የሰላሳ አንድ ዓመት ወጣት ነው። ስለዚህ ወጣት እንግዲህ የለውጥ ነው ሁሌ ወጣትነትን ከለውጥ ጋር ከችኮላ ጋር የሚያያይዙት ብዙ ሰዎች አሉ። ለሱም ብዙ ትላልቅ አድቫይዘሮች አማካሪዎች ከሌሉት በስተቀር በዚህ ነው ይሄን ሁሉ ነገር ይዞ ይወጣሉ ወይ የሚሉ ስጋቶችም ግራና ቀኝ የተጸማረቁበት ሁኔታ ነው ያለው። ሸዋዬ እንግዲህ አሁን የሰላሳ አንድ አመቱ አልጋ ወራሽ የተሰየሙት ሳውዲ አረቢያ በሀገሪቱ ውስጥ የሚገኙ የውጭ ዜጎች የህጋዊ መኖሪያ ፈቃድ የሌላቸው እንዲወጡ የምህረት አዋጅ ሰጥታ ሊያልቅ ቀኑ በተቃረበበት ጊዜ ነው። በዚህ ላይ እንደው ምን አይነት ተጽዕኖ ይኖረዋል ማለት ይቻላል? እሱ ሁሉም ሰው የሚመለከተውና የሚያስበው ነገር ነው። ይህ እዚህ ከሀገራቸው ከሳውዲ አረቢያ ይወጡልን የተባሉ ዜጎች እንዳይወጡ ምክንያት የሆናቸው አንድ ነገር ይህ ሀገር የምህረት ሀገር ነው የሚባል ነው። ንጉስ ሲለወጥ በተለይ ስልጣን ሲሰጠው በተለይ ለእስረኞች ዳላለባቸው ህገ ወጥ ለሆኑ ምህረት ማድረግ በቀድሞዎቹ ጊዜ የተለመደ ነበር። በተለይ ደግሞ ይሄ ስልጣኑ ከረመዳን ወር ማብቂያ ጋር ሲቀራረብ ብዙ ሰዎች በጉጉት ይጠብቃሉ። ግን በተቃራኒው ይሄ ወጣት ነው። ገና በአዲስ የመንግስት መዋቅር ወይም ደግሞ በሳይንሳዊ የመንግስት አስተዳደር የሚመራ እንጂ በድሮ አይነት በዘልማድ አይነት ባህላዊ በሆነ ወይም ሙሉ በሙሉ ሃይማኖታዊ በሆነ የመንግስት አስተዳደር ዘይቤ ይመራል ብሎ መጠበቅ የዋህነት ነው። በሱ ጊዜ ነው የተወጠኑት እነዚህ ነገሮች፣ ህገ ወጥ የተባሉትን ማባረሩን፣ ሀገርን ከህገ ወጦች የማጽዳት የሚል ስም የተሰጠው ዘመቻም የተጀመረው በሱ ዋና መሪነት ስለሆነ አሁንም የበለጠ አጠናክሮ ይቀጥለዋል የሚል ነው ያለው። ሸዋዬ ስለሺ ሽብሩ ከሪያድ በጣም አመሰግናለሁ። አመሰግናለሁ።